ከማህበረሰብ ለማህበረሰብ ቀዳሜ የካቲት 16 ፌብርዋሪ 24 ታላቁ ጉዞ በሚል ስያሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተባባሪነት ሜልበርን ከተማ ውስጥ ይካሄዳል። ዓመታዊው የእግር ጉዞ ዘንድሮ ሲካሄድ ለሁለተኛው ጊዜ ይሆናል። ይህንኑ አስመልክተን ከመላከ ፀሐይ ቆሞስ አባ ገብረስላሴ ጎበና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ሥራ አስኪያጅ እንዲሁም ዶክተር ተፈሪ በላይነህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይና የታላቁ ጉዞ አስተባባሪ ጋር ተወያይተናል። በቀዳሚነት መላከ ፀሐይ ቆሞስ አባ ገብረ ሥላሴ የጉርጉዘው ለቤተ ክርስቲያኒቱ የእምነት ተከታዮችና ለተቀሩትም ኢትዮጵያውያን ማኅበረሰብ አባላት ያለውን ፋይዳ እንዲህ ያስገነዝባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ አቶ ካሳሁን እድሉን ስለሰጡኝ ከልብ አመሰግናለሁ። በመዝሙር መቶ ሰላሳ ሶስት ከቁጥር አንድ እስከ ሶስት ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው ከራስ እስከ ጢም እንደሚፈስ ከአሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን ህይወትን እስከ ዘላለም አዟልና ይላል ነቢይ እግዚአብሔር ዳዊት። ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ኢትዮጵያውያን ሁሉም በብሔሩ ኢትዮጵያውያን ሌሎችም ሀገሮች በየባህላቸው በየ ስርዓታቸው ቢሰበሰቡ ቢገናኙ ቢመካከሩ ቢተዋወቁ ቢረዳዱ ቢደጋገፉ እጅግ መልካም ነው፣ እጅግም ያማረ ነው ይልና ሰው ለሰው ሲገናኝ እንደዚህ አይነቱን ወክ ሲያደርግ አንድ ላይ ሲዘምር፣ በሀዘን በደስታ በማህበራዊ ኑሮ በኮሚኒቲ ሲገናኝ ሲሰባሰብ፣ ያልመሰባሰቡን ያልመገናኘቱን ምንድነው ያለው? በአሮ ልብስ መደረቢያ ላይ እንደሚወርድ ሽቱ ነው አለው። እንደ መልካም መዓዛ ያለው ሽቱ አድርጎ ነው የገለጠው። እንደገና በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው ይላል እና በጣም በእውነትኛ ኢትዮጵያውያን በሀገርም ደረጃ በማህበረሰብም ደረጃ በጎረቤትም ደረጃ በእድርም ደረጃ በማህበርም ደረጃ በጓደኝነትም ደረጃ ስንገናኝ እንዴት እንደሚያምርብን እንዴት ውጤታማ እንደምንሆን ሁላችን ከማህበረሰባችን ከባህላችን የምናገኘውና ያገኘነው የተረዳነው ነው እና ከዚህ የተነሳ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ሰበካ ጉባኤ በዓመት አንዴ የሚያደርገውን ወክ ሲያስብ አላማው መሰረቱ ኢትዮጵያውያንን ማቀራረብ ኢትዮጵያውያንን ማስተዋወቅ፣ እንዲተዋወቁ፣ እንዲዋደዱ፣ እንዲከባበሩ፣ እንዲጠያየቁ፣ እንዲደጋገፉ መድረክ መፍጠር ነው። መገናኛ መድረክ። ሰው ካልተገናኘ አይነጋገርም። ሰው ካልተገናኘ አይተዋወቅም። ሰው ካልተቀራረበ አይተሳሰብም። ሰው ካልተቀራረበ፣ ካልተዋወቀ በደስታም በሐዘንም ሊገናኝ አይችልም። ስለዚህ ቤተ ክርስቲያኗ እዚህ በጣም ሩቅ ሀገር በዚህ ሀገር በሁለተኛ ሀገር በምንኖርበት ሀገር ኢትዮጵያውያንን ማገናኘት ማስተዋወቅ ወቅት ሲያደርጉ እየተወያዩ፣ እየተመካከሩ፣ እየተዋወቁ እንዲሄዱ እና ይህንና የመሳሰለውን ጥቅም ያስገኛል ብላ በማሰብ ነው ቤተ ክርስቲያናችን ይህንን ታላቁን ወቅ በዓመት አንድ ጊዜ የምታደርገው አሁን እንደገለጹት ከማህበራዊ ፋይዳው ከትውውቁ ከመቀራረቡ፣ በመንፈሳዊም ህይወት እንደዚሁ ጥልቅ ያለው ግንኙነት ለማካሄድ አብሮ መሰባሰቡ ባሻገር ከጤና አኳያ በመጽሐፍ ቅዱስ ቃል ለምዕመናን ጤናን የመጠበቅ ነገር በምን መልክ ነው የሚገለጠው? ፋይዳውን እንዴት ነው የምትገልጸው? በቤተ ክርስቲያን አንደበት በቤተ ክርስቲያን አንደበት ምንድን ነው የሚለን? መልካሙን ነገር ሁሉ ፈልጉ ታገኛላችሁ፣ እሱ ለምኑ ይሰጣችኋል፣ በርን አንኳኩ ይከፈትላችኋል ነው እና ቤተ ክርስቲያናችን የልጆቿ ጤንነት የልጆቿ ሁለንተናዊ ሞራላዊም፣ መንፈሳዊም፣ አካላዊም፣ ውስጣዊም ጥንካሬ እንዲኖራቸው የራሷን ድርሻ መወጣት ነው ሰው የራሱን ድርሻ ይወጣል። እግዚአብሔር ደግሞ የእግዚአብሔርነቱን ድርሻ ይወጣል እና በተለይ ከእግዚአብሔር የማያርቁ ከእግዚአብሔር የማይለዩ እግዚአብሔርን የማያሳዝኑ በጎ ስራዎችን ሁሉ ቤተክርስቲያን ታበረታታለች። ከበጎ ስራዎች አንዱ እንቅስቃሴ ነው። እንቅስቃሴ ሰዎች በህብረቱ ነው ከቦታ ቦታ ሲንቀሳቀሱ፣ እየተወያዩ እየዘመሩ እያመሰገሩ እግዚአብሔርን እያሰቡ በጎ እየተነጋገሩ፣ በጌታ ትንሣኤ፣ በበዓለ ትንሣኤ፣ በዘመነ ትንሣኤ ኤማውስ መንገደኞች ስለ እግዚአብሔር እየተነጋገሩ ሲሄዱ በመካከላቸው እግዚአብሔር ተገለጠላቸው፣ ተገኘላቸው ይላል እና ወክ በማድረግ አንድ ኪሎ ሜትር ሁለት ኪሎ ሜትር ጉዞ በማድረግ ጤንነቴን አስተካክላለሁ፣ እግዚአብሔር ጉዞዬን እንደ ጸበል እንደ እምነት ያደርግልኛል ብሎ አንድ ሚመን ሲንቀሳቀስ እግዚአብሔር ደግሞ በዚያ አድሮ መባረክ መፈርጎስ ጤና መስጠት ድሜ መጨመር የእግዚአብሔር ስራ ነውና ቤተክርስቲያን ይህንን በጎ ስራ ለማበረታታት ነው። ጤንነት የሚገኝበትን ኤክሰርሳይስ በማድረግ ሰውነትን በማንቀሳቀስ ሰውነትን በማሟሟቅ ሶስቱን ኪሎ ሜትሮችን በመራመድ አባቶቻችንም እኮ ረጅም እድሜ በጥንካሬ የኖሩት በእግራቸው ብዙ ይጓዙ ነበር። መናንያን ባህታውያን በእግራቸው ነው። ተራራውን፣ ቁልቁለቱን፣ አቀበቱን እየወረዱ ከገዳማት ወደ ገዳማት፣ ከአንዱ ደብር ወደ አንዱ ደብር፣ ከአንዱ ሰበካ ወደ አንዱ ሰበካ፣ ከአንዱ አጥቢያ ወደ አንዱ አጥቢያ፣ ከአንዱ ዋሻ ወደ አንዱ ዋሻ እየተጓጓዙ ረጅም እድሜ ውጤታማ ከሆነ መንፈሳዊ አገልግሎት ጋራ ዘመናቸውን የፈጸሙት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዓለሙ ሲያገለግል ውሎ ማታ ማታ ትልቅ ረጅም ተራራ ደብረ ዘይት ወጥቶ ያድር ነበር ይላል እና ይህንና የመሳሰለውን አብነት በማድረግ እንዲ እንቅስቃሴ በማድረግ ጤንነትን እግዚአብሔር እንዲሰጥ መለመኛ አመክንዮ ለማድረግ አስበን ያደረገው ነው። ዶክተር ተፈሪ በላይነህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይና የታላቁ ጉዞ አስተባባሪ። በዚህ በጉዞ አስተባባሪነቱ ጉዞው አላማዎቹን፣ ግቡን እንዲመታ ምን የተነደፉ መርሃ ግብሮች አሉ? በወቀለቱ የሚካሄድበት የካቲት 16 እንደሆነ ተነግረዋል። ከየት ተነስተው የት ድረስ ነው የሚካሄደው በመካከል ማካከል ምን የሚከወኑ ነገሮች አሉ እሺ አመሰግናለሁ ካሳሁን ክቡር አባታችን እንደተናገሩት ትልልቅ ዓላማዎች ይዞ የተነሳ የእግር ጉዞ ነው በነገር ላይ ይህንን ሀሳብ ያመነጡትም ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረስላሴ ናቸው የዛሬ አመት ነው ይሄ የተጀመረው ዛሬ አመት በዚሁ ወር አካባቢ ትንሽ ከዚ ቀድም ይላል እንደዚህ አይነት ነገር አስቤ ነበረ እንዴት ይሻላል ብለው አመካከሩን ይህማ ጥሩ ሀሳብ ነው እንጂ ብለን የተለያዩ ኮሚቴዎች ተዋቅረው ያ ብዙ አምና ተጀመረ። በእውነቱ የነበረን አጠር ያለ ጊዜ ነበረ፣ ግን እንዳጭር ብዙ ዝግጅት አይመስልም ነበር በእውነቱ ጥሩ የሆነ የተቀዳጀ ብዙ ነበር ያደረግነው የዛሬ አመት። እግዚአብሔር ደግሞ ፈርነቱን አብዝቶልን ለአመቱ ሰው ብሎ ለዚህ አመት አድርሶን አሁን የተለያዩ ዝግጅቶችን በማጠናቀቅ ላይ እንገኛለን። የመጀመሪያውና ትልቁ ዝግጅት ያው እንደሚታወቀው እዚህ ሀገር እንግዲህ እንደዚህ አይነት በትልቅ ግቢ ውጭ የሚደረጉ ነገሮች የካውንስል ፍቃድ ያስፈልጋቸዋል። ስለዚህ መጀመሪያ የሄድንበት ልክ እና ምናምን ሁሉ የካውንስል ፍቃድ ማግኘት ነበር እና የራሱ የሆኑ ፕሮሰሶች አሉት። የተለያዩ ጥያቄዎች ማስገባት ያለብን ዶኩመንቶች፣ ያንን አድርገን በመጀመሪያ ያው ፍቃድ ያገኘ ነው። ከዛ ግን ፓራሌል አርገን ያው ሌሎች ስራዎች እንሰራ ነበር። ወደ ሰባት የሚሆኑ የተለያዩ ኮሚቴዎች አዋቅረን በአባታችን የበላይነት ይህን ደግሞ መቸት ሳይገባ አንተ አስተባብር ብለው እያስተባበርን አሁን ወደ ማጠናቀቁ ደርሰናል። የተለያዩ ክፍሎች አሉን። ቅድም እንደጠቀስኩት አንዱ ከአንትፍቃነት የሚያስገኝ ነው። ስፖንሰርሽፕ ክፍል አለን። ቲሸርት እና ገለፊው ወንድሞች ህዞች አሉን። እንደገና ደግሞ ከጉዞ በኋላ ወደ ቤተክርስቲያን እንመለሳለን እና ከተመለሰን በኋላ እንዲሁ ዝም ብለን ከምንበታተን ለምን ቀኑን ሙሉ እዛው ቤተክርስቲያን አሉ ዝም ብለን እዛው ቤተክርስቲያን ስንመለስ ደግሞ የተለያዩ ውድድሮችን የሚያዘጋጅ ክፍላለን ሚዲያ ክፍል አለን። እናንተን ኮንታክት አድርጎ እንደዚ አይነት ኢንተርቪው ያዘጋጅልን። እንደዚሁ ደግሞ እንደው መቸስ ከተገናኘን አይቀር የተወሰነ ቤተክርስቲያን ደግሞ ብንረዳ ጥሩ ነው። መቸም እግዚአብሔር አቶ ሳይሆን እኛ እንድንባረክ የተለያዩ መንገዶችን ያዘጋጃልና አንዱ መንገድ ይሄ ከሆነ ለምን ትንሽ ፈንድ ሬይዚንግ አይሰራም? እዛው እየተጫወትን ከስፖርቱ በኋላ መቸም ትንሽ ድካም ይኖራል፣ ረሃብም ሊኖር ይችላል። ያንን ደግሞ የሚያዘጋጁ ፈንድሬዚንግ ክፍሎች አሉ። እንደዚሁ አስተናባሪዎች ደግሞ አሉ። አስተናባሪ በጣም ኢምፖርታንት ክፍል ነው። እንደምታውቀው ከቤተክርስቲያኖች ይወሰን ብዙ ትራፊክ ላይቶች እንሻገራለን። እንደዚህ እንደዚህ፣ እና ያንን በስርዓቱ የተወሰነ ሰው በአንድ ቡድን ውስጥ እየሆነ የቡድን መሪዎች ከፊት ከኋላ ሆነው ትራፊክ ህግ እንዳይጣስ፣ አደጋዎች እንዳይደርሱ ይህን የሚያደርጉ አስተባባሪዎች እዚህ ውስጥ እንደገና ደግሞ የኦንላይን ሬጅስትሬሽን የምንለው እና በዚህ ክፍል ተዋቅ ስንሰራ የቆየ ነው። ወደዚህ ነገር ይመለስና ኦልሞስት እያጠናቀቅን ነው። አሁን አንድ ሁለት ስብሰባዎች የሚቀሩን ያው ቀኑ ስለደረሰ፣ ስለዚህ እነዚህ ሁሉ ሆነዋል፣ ወደ ጉዞ ነው የሚሄደው። ላልከው ከአምናው ትንሽ ለየት ያደረግነው አምና አንድ ቦታ መሄደን የመጣ ነው። እዚህ ብሩክሳይድ ሪክሬሽን ሪዘርቭ የሚባል አለ። ከቤተክርስቲያናችን ወሰን ካሮላይንስን ቡሌቫርድ የሚለውን ከያዘን በኋላ ሮክ ባንክ ሚድ ሮድ የሚል አቋራጭ መንገድ ስንደርስ በእሱ ተጠምዝዘን ሪዘርቭ እዛ ጋር ያለው ወደኋላ ላይ የተመለስ ነው። ያ ሶስት ኪሎ ሜትር ቲኬት ሶስት ኪሎ ሜትር ስንመለስ ሶስት ኪሎ ሜትር ማጠቃላይ ስድስት ኪሎ ሜትር ነበር አምና። በዛ ላይ አንዳንድ የተነሱ ሀሳቦች የምንነበሩ ትንሽ እንደሆነ ነዛ ነው ብታረጉት ትንሽ አጠር የሚሉ ነበሩ። አይ ይሄ በቀላልም ያሉ ነበሩ። ስለዚህ ተመካከረን አሁንም በአባታችን በላይነት ሰብሳቢነት ለምን ታዲያ አንድ ትንሽ ለመረዘም ያላንጨምርም ቁጥሩ ትንሽ የማይባል ሰው ትንሽ ለምን ወቅ ፈልጓል በሚል አንድ ሌላ ብዙ ክልል ጨምረናል። ያ ደግሞ እንግዲህ ሌክ ካሮላይን የምትባል አንድ ሀይቅ አለች፣ እዛው በቡሉቫር ሲኬድ ማለት ነው። እና እዛ ደግሞ ሌክ ስትሪት ያል ስለታጠፍ ነው ሌክ የምናገኛት። ሌክ ስትሪት ይባላል ራሱ ስትሪቱ። ያ ሲኬድ አምስት ኪሎ ሜትር ሲመለስ አምስት ኪሎ ሜትር አንዴ ደግሞ ሀይቋን የመዞር ሀሳብ አለ። እሷ ሀይቋ ራሱ አንድ ነጥብ ዘጠኝ ኪሎ ሜትር ነው። በዚህ በአጠቃላይ አስራ ሁለት ኪሎ ሜትር ይሆናል ያንን የምንሄደው እና ከሁለት ነጥብ አምስት እስከ ሶስት ሰዓት ይፈጃል ብለን ግምት ይዘናል። እና እነዚህ ሁለት ጉዞዎች ናቸው የተዘጋጁት። ከጉዞ ጎን ለጎን እንግዲህ ስንወጣ ከዓላማዎቹ ቅድም አባታችን እንደጠቀሱት ለጤንነት፣ ለሰላም፣ ለፍቅር፣ ለአንድነት፣ ለወንድማማችነት ብለን ከያዝነው ተጨማሪ የቤተክርስቲያናችን ቪዚብሊቲ መጨመር ቪዚብሊቲ ስል እንግዲህ እዚ አካባቢ በእርግጥ ያው ቪዝነስ ኤሪያ ነው። የተለያዩ ወራሶች አሉ፣ ጋራዦች አሉ፣ እንደዚህ አሉ እና ግን ቤተክርስቲያናችን መቼት በድሮ ጊዜ በጣም ለዓለም ጭምር ብዙ ነገር ያበለከተ የታላቅ ሐዋርያዊት ቤተክርስቲያናችን ነች እና አሁንም መኖሯ እንዲገለጽ እዚ አካባቢ ቤተክርስቲያን አለ ብሎ መቶ ማየት ሚፈልግ መጠየቅ ቢፈልግ እንዲጠይቅ ቲሸርት ተዘጋጅቷል። ቲሸርቱ ላይ የቤተክርስቲያናችን አርማ እና ስም አለ። በዋና መንገድ ላይ ስለሆነ የምንወጣው ሰው መቼም ዝም ብለን በተለያየ ልብስ ብንወጣ ለሆነ ሰላማዊ ሰልፍ ወጣን ሊመስለው ይችላል። ግን ብዙ ጊዜ አሁን ትራፊክ ላይት ላይ ቆመን መኪና ስናሳለት ሰው ያነባ ቲሸርቱ ያለውን እና ቤተ ክርስቲያናችን ማስተዋወቅ ነው አንዱ። ኋላ ቪዚቢሊቲን መጨመር እና ለዛ የሚሆን ቲሸርት ታዘጋጅተናል። እንደዚሁ ቅድም እንዳልኩት ደግሞ እኛ በረከት እንድናገን ለቤተ ክርስቲያን ትንሽ ገቢ አድርገን፣ ዊስት ባንድ እጅ ላይ የሚደረግ ዋና አካባቢ ስንሄድ እንደምናደርገው ያ ተዘጋጅቷል። በጣም በመጠነኛ ዋጋ። ማለት ጠቅለል ሳደርገው እነዚህ ዝግጅቶች በተለያዩ ኮሚቴዎች በእውነቱ ኮሚቴዎቹ በሁሉ በስታል ስራቸውን አቆም ሚሰሩ ስለሆኑ በጥሩ ሁኔታ እየተንቀሳቀሰ እዚህ ደርሰናል። ቲሸርት ተዘጋጅቷል። ሬስቶራንት ተዘጋጅቷል። ሁሉም ነገር ወደ ማጠናቀቂያው ደርሷል። እንግዲህ የቀረን አጠቃላይ ሜልበርን ውስጥ ያሉ ምዕመናን አሁን ይሄ ለቅዱስ ሚካኤል ቤተክርስቲያን ብቻ አይደለም የተዘጋጅ። ይሄንን ማስመር ፈልጋለሁ። ይህ ብዙ አብያተ ክርስቲያናት አሉ። ስለዚህ ቅድም ክቡር አባታችን በተናገሩት ይሄ ለሰላም፣ ለመተዋወቅ፣ ለፍቅር፣ ለአንድነት ወንድሞች በህብረት ቢቀመጡ እነሆ መልካም ነው እንዳለ ልበ አምላክ ዳዊት እኛም በህብረት ሆነን ያልተዋወቅን እየተዋወቅን፣ እየተጫወቅን፣ እየተነጋገርን በዛ ላይ ብዙ ነገሮች ሰው ከመንፈሳዊ ጥቅሙ ባሻገር ስራ የሌለው ሰው እኮ እንደዚህ ተነጋግሮ ስራ ሊያገኝ ይችላል። ዋናው አለማችን መንፈሳዊ ውይይት ቢሆንም መቼም እግዚአብሔር ቅድም አባታችን በድጋሚ እንደተናገሩት ክፋት የለውም። አሁን ለጤንነት የተባለው ለቤት ጤንነታችን ይፈልጋል። ጤና እስከሆነን ድረስ ነው ቤተክርስቲያን የምናገለግለው፣ ጤና እስከሆነን ድረስ ነው ስራ የምንሰራው። ስራ ከሰራ ገንዘብ ይኖረናል። ገንዘብ ካለን ቤተክርስቲያን እንረዳለ፣ የተቸገሩ እንረዳለ እና ጤንነት በጣም ወሳኝ ነው። ጤንነት አሁን በተለይ ካለ መንቀሳቀስ እንደምታውቀው ኦቤሲቲ የሚባሉ ችግሮች በጣም የክብደት መጨመር፣ ያ ደግሞ ሲመጣ ክሮኒክ የሆኑ ዳያቤቲክስ አይነት ችግሮች ይመጣሉ እና እነዚህን ሁሉ በመንፈሳዊ እይታ ታይተው ግን ብዙ ለስጋም ጥቅም ያላቸው ነገሮች ያካተተ ነው እና ሁሉም ሰው መጥቶ እንዲካፈል በእግዚአብሔር ስንፈላችን እናስተላልፋለን። ይሄን ያለው በእኔ በኩል ከተነ ከመላከ ጸሐይ ቆሞስ አባ ገብረ ሥላሴ ጎበናና ከዶክተር ተፈሪ በላይነ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍላችን የእግር ጉዞውን መርሃ ግብር፣ የተሳትፎ ጥሪ መልእክትና የአብነት ትምህርት ቤትን አገልግሎቶች አስመልክተው ይናገራሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።